ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25ና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ታህሳስ 25 2007 ዓ ም ፕሮግራሙን ጀመረ። ነቢዩ መሐመድ ሰለላሁ አለይ ወሰለም እንግዲህ ለሰው ልጅ እዝነት የተላቁ ታላቅ ነቢይ ናቸው። ዶክተር ሐጅ አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚደንት ናቸው። ለሙስሊም ምእመናን ካስተላለፉት መልእክት የተቀነጨበ ነው። ኢድ ሙባረክ፣ እንኳን ለነቢዩ መሐመድ 1489ኛ የልደት በዓል አደረሳችሁ። የዶክተር ሐጅ አህመድ አብዱራህማን መልእክት ሙሉ ቃል ከዜናው ቀጥሎ ይቀርባል እኛ ከፖለቲካ ፓርቲዎች ጋር በሁሉም እንቅስቃሴያችን ውስጥ በቅርበት ነው የምንሰራው አቶ ነጋ ዱፊሳ የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ኃላፊ ናቸው ከዜናው ቀጥሎ ቃለ ምልልሳለን ኢድ ሙባረክ በድጋሚ አስተናጋጃችሁ ሰሎሞን አባተ ነኝ የሙዚቃ ቃናም ተሰናድቷል ንጉሡ ታምሬ ፕሮግራሙን ያቀናብራል አሁን የሰዓቱን የዓለም ዜና እናስቀድም ጤና ስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂ ታዬ ነኝ። ኤድ ሙባረክ ለእስልምና ሃይማኖት ተከታይ አድማጮቻችን። ወደ ዜናው እንለፍ። ከተባበሩት መንግስታት ድርጅት የጸረ ኢቦላ ተልዕኮ ኃላፊነታቸው የተሰናበቱት አንቶኒ ባርበሪ የከፋው የወረርሽኙ ይዞታ አሁን በገባው የአውሮፓውያን 2015 ዓመተ ምህረት ሊያከትም ይችላል ሲሉ ተናገሩ። ሚስተር ባንበሪ ይህን ያሉት በአጣዳፊ የኢቦላ ምላሽ ተልእኮ ኃላፊነታቸው ባሰሙት የመጨረሻ ንግግራቸው ላይ ነው። ጋና አክራ ላይ ባሰሙት ንግግር እሳቸው ለተልእኮ ኃላፊነት ከተሾሙበት ከመስከረም ወር ወዲህ ወረርሽኙን በመዋጋት ረገድ የተመዘገቡ እርምጃዎችን አውስተዋል። ሆኖም ቀውሱ አላከተመም በማለት ሳያስጠነቅቁም አላለፉም። እንደ ስኬት የምንቀበለው አንድም የኢቦላ ታማሚ የለም የሚለውን ዜና ብቻ በመሆኑ ነው ሲሉም አስምረውበታል። አንጋፋ የሰብአዊ ረድኤት ኃላፊ የሆኑት ኢስማኤል ኡልድ ሼክ አህመድ የሚስተር ባምበሪን ቦታ ወስደው ይሰራሉ። አንድ ሊቢያዊ ተጠርጣሪ የአልቃይዳ አባል እንደ ኤሮፓውያን አቆጣጠር በ1998 ዓ ም አፍሪካ ውስጥ በዩናይትድ ስቴትስ ኤምባሲዎች ላይ በደረሱ የቦምብ ጥቃቶች ኒውዮርክ ፍርድ ቤት ሊቀርብ ጥቂት ቀናት ሲቀሩት መሞቱ ተገለጠ። የአቡ አናስ አል ሊቢ ጠበቃ ሲናገሩ ሄፓታይተስ ሲ እና የጉበት ካንሰር በሽታ ይዞ ታሞ የነበረው ደንበኛቸው ኒውዮርክ አጠገብ በሚገኝ ሆስፒታል ህይወቱ ማለፉን ገልጸዋል። ሊቢና ሳውዲያዊው ካሊድ አልፋዋዝ ኬንያና ታንዜኒያ በሚገኙ ኤምባሲዎች ከ ሁለት መቶ የሚበልጡ ሰዎች በተገደሉባቸው ጥቃቶች በአውሮፓውያን ጥር 12 ቀን ከዘጠኝ ቀናት በኋላ ማለት ነው። ለፍርድ ሊቀርቡ ነበረ ቀጠሮ የተያዘው። የደንበኛቸው ሁኔታ ባለፈው ወር እየጸና መጥቶ እንደነበረ ጠበቃው ገልጸዋል። ሊቢና ፋዋዝ የሽብር ጥቃት ለማድረስ በማሴር የተመሰረተባቸውን ክስ አስተባብለዋል። ሊቢ ሊቢያ ዋና ከተማ ትሪፖሊ በፌዴራል ምርመራ ቢሮ ኤፍ ቢ አይ በከባድ በሚፈለጉ ሽብርተኞች መዝገብ ውስጥ ሲታደን ቆይቶ በዩናይትድ ስቴትስ ልዩ ኃይሎች የተያዘው በጥቅምት 2013 ዓመተ ምህረት ነበር። ጃቫ ባህር ውስጥ የተከሰከሰውን ኤርኤዥያ አውሮፕላን ስብርባሪዎች ፍለጋ ላይ የተሰማሩት ኢንዶኔዥያውያን ሰራተኞች አራት ትላልቅ አካላትን ባህር ውስጥ እንዳገኙ ገልጸዋል። የፍለጋው ትኩረታቸው የአውሮፕላኑን ክፍሎች ጋር ደርሰው አስከሬኖችንና ድምጽ መዝጋቢ ሳጥኖችን ለማውጣት ነው። እስካሁን ሰላሳ አስከሬኖች መገኘታቸውን የኢንዶኔዥያ ባለስልጣናት አስታውቀዋል። ዩናይትድ ስቴትስ በቅርቡ በሶኒ ፒክቸርስ የመዝናኛ ኩባንያ ላይ ለደረሰው የኢንተርኔት ወይም ሳይበር ጥቃት አጸፋ ለመመለስ በሰሜን ኮሪያ ላይ አዳዲስ እቀባዎችን ጥላለች። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ትናንት አርብ የእቀባዎቹን ትዕዛዝ ፈርመዋል። ሶስት ድርጅቶችንና አስር ግለሰቦች ላይ ያነጣጠሩት ዕቀባዎች ሰሜን ኮሪያ በሶኒ ላይ ያደረሰችውን ሳይበር ጥቃት ጨምሮ በተደጋጋሚ ለፈጸመችው የትንኮሳ ተግባር ከታቀዱላት ቅጣቶች የመጀመሪያ እርምጃ ናቸው ሲል ዋይት ሀውስ አስታውቋል። አዲሶቹ እቀባዎች ከአሁን ቀደም በሰሜን ኮሪያ ላይ የተደነገጉት እቀባዎች ያጠብቋቸዋል ያለው የዩናይትድ ስቴትስ የገንዘብ ሚኒስቴር እቀባው የሚመለከታቸው ግለሰቦች ከዩናይትድ ስቴትስ የገንዘብ ተቋማት ጋር ግንኙነት ሊያደርጉ እንደማይችሉ፣ የዩናይትድ ስቴትስ ዜጎችም ከሰሜን ኮሪያ ጋር እንዳይናገዱ የሚከለክል መሆኑን አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 ና 12140 ኪሎ ኸርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ታኅሣሥ 25 2007 ዓመተ ምሕረት ምሽት ፕሮግራም ነው። መውሊድን ምክንያት በማድረግ دكتور حج أحمد عبد الرحمن يأدي سبب بسلم الناغود داوج كفتن يام كربيت برزيدنت يستلال لفوت كتلوي بسم الله الحمد لله رب العالمين الصلاة والسلام على أشرف المرسلين أما بعد يتودد يتودداتشو مالاو مسلم مبرتسب مكان لعندي شيء أراد متوسما نيازي يا. يا نبي محمد صلى الله عليه وسلم لدات وهم يعندي شيء አራት መቶ ሰላሳ ስድስተኛ ዓመተ ሂጅሪያ የመውሊድ በዓል አደረሳችሁ እያልኩ ለመላው በአለም ዙሪያ ላሉ ሙስሊም ወገኖቼ ለወንዱም ለሴቱም ለወጣቱም ለአዋቂውም ለሁሉም ዜጎቻችን እንኳን አደረሳችሁ እያልኩ የተሰማኝን ደስታ ገልጻለሁ። የነቢዩ መሐመድ ሰለላሁ አለይህ ወሰለም የእሳቸው ልደት እንደሚታወቀው አላህ ስብሓነሁ ወተዓላ በቁርአን ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ያለው አንተን የላክነ ለአለማት ጨርነትና እዝነት ነው ብሎ ያላቸው በጣም ያላቃቸው ያወደሳቸው ነቢይ ናቸው። እሳቸውም በመጡበት ጊዜ የሰው ልጅ በጣም በጨለማና በድንቁርና ወይም በጅህልና አኗኗሪ ይኖር ነበር። አባት ሴት ልጁን በሕይወት እያለች የሚቀብርበት ዘመን ነበር። ሰዎች እንደ እንስሳ የሚኖሩበት ኋላ ኋላቀር ባህላዊ አኗኗር ይኖሩ ነበር። ስለዚህ ነቢዩ መሐመድ ሰለ ላሁ አለ ወሰለም በመጀመሪያ የሰው ልጅ የሰብአዊ መብት ያስከበሩ እንዲሁም ደግሞ በተለይ ለሴቶች እኩልነት በጣም አርአያ ሆኖ የታገሉና ማህበረሰብ ውስጥ ያሰረጹ፣ ሌላው ደግሞ ለወገኑ ሁሉም እንዲተሳሰብ ሁሉም የአደምና የሀዋ ልጆች በመሆናችን ሁሉም ዜ ሰው ልጅ በሙሉ እንዲተሳሰብ እንዲደጋገፍ ተፋቅሮ እንዲኖር ያስተማሩ እና አርአያ የሆኑ በሀይማኖቶች መካከል በአይሁድም፣ በክርስትናም በሙስሊሞች መካከልም መቻቻል እና መፈቃቀር እንዲሁም መከባበር እንዲኖር ያስተማሩ ታላቅ የሰው ልጅ አርአያ የሆኑ ነቢይ ለሰው ልጅ ህዝነት የተላኩ ታላቅ ነብይ ናቸው። ስለዚህ የእሳቸውን ህይወትና አኗኗል በዛሬው ትውልድ ይሄንኑ አስቀጥለን እንድንሄድ የእሳቸውን ፈለግ ተከትለን የሁሉም ሰው ምድራዊ ህይወት የተሳካ እንዲሆን በመጪውም ዓለም የድል ባለቤቶች እንድንሆን ያስተማሩንና ያንን ፈለግ መከተል ስለሚያስፈልግ በየአመቱ ይሄንን ልደታቸውን እንዘክራለን፣ እናስታውሳለን። በዛሬውም ትውልድ የዛን ጊዜ የነበረውም ትምህርት ለዛሬም በጣም ጠቀሜታው የጎላ ስለሆነ ሁሉም ሰው ማለት ይቻላል የእሳቸውን አስተምሮ በመከታተል ስነምግባር የተሞላበት ምጡቅ የሆነ ህብረተሰብ የሚገኝበት ለመፍጠር የሁላችንም ጥረት ይጠይቃል። በዛሬው በመውሊድ ዕለት ደግሞ ሁሉም ሙስሊም ህብረተሰብ ጎረቤቶቹን በመጥራትና በመጋበዝ በመተሳሰብ እንዲሆን የደስታ ጊዜውን እንዲያሳልፍ ጥሪያችን እናስተላልፋለን። በዚሁ ጎን ለጎንም የተቸገሩ ወገኖችን እንዲረዳና እንዲያስባቸው፣ የታረዙትንም እንዲያለብሳቸው፣ የተጠሙትንም እንዲያጠጣቸው እና የተራቡትን እንዲያበላቸው መልክታቸው እናስተላልፋለን ዶክተር ሐጅ አሕመድ አብዱራህማንን አመሰግናለሁ በድጋሚ ኢድ ሙባረክ የተከበራችሁ ሙስሊም ምዕመናን አሁን ከዚህም ከዚያም ዝግጅት ይቀጥላል በኢትዮጵያ አምስተኛው አገር አቀፍ ምርጫ ከአምስት ወራት በኋላ ይካሄዳል። የተለያዩ ተቃዋሚ የፖለቲካ ፓርቲዎች በእስካሁኑ የምርጫ ሂደት ሳይቀር ቅሬታ እንዳላቸው እየገለጹ ነው። ምርጫ ቦርድ ገለልተኛ አይደለም፣ ቅስቀሳ ማካሄድ አልቻልንም፣ አባላትና መሪዎቻችን ይታሰራሉ፣ ሚዲያውን ከገዢው ፓርቲ እኩል እንድንጠቀም አይፈቀድልንም የሚሉት ከብዙዎቹ ጥቂቶቹ ናቸው። ምርጫ ቦርድ ለእነዚህ ስሞታዎች ምን መልስ አለው? የጽሕፈት ቤቱን ዋና ኃላፊና የቦርዱን ጸሐፊ አቶ ነጋ ዱፊሳን አነጋግረን በረቡዕ ምሽት ዝግጅታችን የመጀመሪያውን ክፍል አቅርበናል። ዛሬ ሁለተኛውን ክፍል ጨምሮ ሙሉ ውይይቱ ይቀርባል። ሰሎሞን ክፍሌን ያነጋገራቸው። ጠቅለል ካለ ጥያቄ ልነሳና የተለያዩ የምርጫ ክንውኖች በተያዘላቸው የጊዜ ሰሌዳ መሠረት እየተካሄዱ ይገኛሉ እና እስካሁን ባለው ሂደት ላይ የእናንተ ግምገማ ምን ይመስላል? እንግዲህ ለዘንድሮው ጠቅላላ ምርጫ ቦርዱ መጠነ ሰፊ ዝግጅቶችን አድርጓል። ምርጫው ከባለፉት ምርጫዎች የተሻለ ለማድረግ በርካታ ስራዎች ተከናውኗል። እስካሁን ድረስ ባለው ክንውንም ቦርዱ ባስቀመጠው አቅጣጫ በፕሮግራማችን መሰረት በአግባቡ እየተከናወነ ይገኛል። እንግዲህ በዚህ መሰረት ከህዳር አስራ አምስት እስከ ሰላሳ እንደሚታወቀው የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስደዋል። ከታህሳስ አንድ ጀምሮ ደግሞ በሁሉም የአገሪቷ ክፍል በሁሉም ምርጫ ክልሎች በአምስት መቶ አርባ ሰባቱም ምርጫ ክልሎቻችን ተከፍተው ስራቸውን የጀመሩበት ሁኔታ ነው ያለው። በዛሬው እለትም ከፖለቲካ ፓርቲዎች ጋር የፋይናንስ ድጋፍ በሚደረግበት ረቂቅ ቀመር ዙሪያ ከፖለቲካ ፓርቲዎች ጋር ውይይት ያደረግንበት ሁኔታ ነው ያለው። እንግዲህ በቀጣይ ትላልቅ ክንውኖቹ ምንድን ናቸው? አንደኛ የፖለቲካ ፓርቲዎቹም ሆነ ግል ተወዳዳሪዎች ከታህሳስ አስራ ስድስት ጀምሮ እጮቻቸውን በየምርጫ ክልሉ የሚያስመዘግቡበት ሁኔታ ነው ያለው። ከጥር አንድ ጀምሮ ደግሞ በመላ ሀገሪቷ በአርባ አምስት ሺህ በሚሆኑ ምርጫ ጣቢያዎች መራጩ ህዝብ የሚመዘገብበትና የመራጭነት መታወቂያ ካርዱን የሚወስድበት ሁኔታ ነው ያለው። እንግዲህ እስካሁን ድረስ ያለው ክንውን በታቀደለት አግባብ እየተከናወነ መሆኑን በዚህ ደረጃ ላይ ማንሳት ይቻላል። ምን ያህል ፓርቲዎች እጩዎቻቸውን አስመዝግበዋል እስካሁን? አቤት? ምን ያህል ፓርቲዎች እጩዎቻቸውን አስመዝግበዋል እስካሁን? እንግዲህ መወዳደሪያ ምልክት የወሰዱት ከዚህ በፊትም እንደገለጽነው ስልሳ የፖለቲካ ፓርቲዎች የሚወዳደሩበትን ምልክት ወስደዋል። የእጩ ምዝገባ የተጀመረው ታህሳስ አስራ ስድስት ነው የተጀመረው። እንግዲህ ጥቂት ቀናትን ነው ያሳለፍነው፣ እና የፖለቲካ ፓርቲዎቹ ከዚህ በፊትም ባለን ተሞክሮ ወደ መጀመሪያ አካባቢ ቀዝቀዝ ብሎ ነው የሚጀምሩት፣ እና ወደ መጨረሻ አካባቢ በብዛት ወጥቶ የመመዝገብ ሁኔታ አለ ሆኖም ግን በአብዛኛው በየምርጫ ክልሉ እየተገኙ በርካታ የፖለቲካ ፓርቲዎች በመስፈርቱና በአንዳንድ ዝግጅቶች ዙሪያ ከጽህፈት ቤት ኃላፊዎች ጋር እየተነጋገሩ እንደሆነ፣ የግል ዕጩ ተወዳዳሪዎችም የተለያዩ የድጋፍ ማሰባሰቢያ ቅጾችን እየወሰዱና እያስፈረሙ እንደሆነ እናውቃለን። እንግዲህ በአማራም በኦሮሚያም በደቡብም እንደዚሁ የተወሰኑ ፓርቲዎች በአሁኑ ጊዜ እጩዎች እንዳስመዘግቡ መረጃው አለ። እንግዲህ በቀጣይ ጊዜያት ምን ያህል በየትኛው የፖለቲካ ፓርቲ እና የት የሚለውን ዝርዝር መግለጫውን ልናቀርብ እንችላለን። ቀደም ሲል እስካሁን ስላለው ሂደት ገልጸዋል። ግን የተለያዩ የተቃዋሚ ፓርቲዎች በእስካሁኑ የምርጫ ሂደት ላይ ሳይቀር ቅሬታ እንዳላቸው ነው የሚገልጹት። አንዳንዶቹ ቅሬታዎች እናንተ ጋር እንደደረሱና ማጣራት እየተደረገባቸው እንዳሉም ስትናገሩ ቆይታቸዋል። አሁን ምን ላይ ይገኛል የማጣራቱ ሂደት? እኛ ከፖለቲካ ፓርቲዎች ጋር በሁሉም እንቅስቃሴያችን ውስጥ በቅርበት ነው የምንሰራው። በእያንዳንዱ የክንውን ምዕራፍ ላይ የፖለቲካ ፓርቲዎቹ እናሳትፋለን። የጊዜ ሰሌዳ በማውጣት የፋይናንስ ቀመርን ከማዘጋጀት፣ ግብአቶችን ከማሰባሰብ እንደዚሁም ሚዲያ አጠቃቀምንም በተመለከተም እንደዚሁ በሌሎቹም ዝግጅቶች ላይ ከፖለቲካ ፓርቲዎች ጋር የውይይት መድረኮች አሉን። በዛ መድረኮች እንግዲህ የተለያዩ ሀሳቦች ይነሳሉ፣ ይንሸራሸራሉ። በመድረኩም መፍትሄ የሚሰጥባቸው አሉ። ከዛም ውጭ ደግሞ ፋርዘር ታይተው ተጣርተው ተገቢ ነው የሚባሉ እርምጃዎች የሚወሰዱበት ሁኔታ አለ። እንግዲህ ፖለቲካ ፓርቲዎቹ በሚያቀርቡት የተለያዩ ቅሬታዎች ሊሆን ይችላል፣ የተለያዩ ያጋጠማቸው እክሎች ዙሪያ ሊሆን ይችላል። እነሱን ተከትለን መፍትሔዎች ስንፈታቸው ቆይተናል። አሁንም በዛው አግባብ አብዛኛው የሚነሱት ነገሮች በአስተዳደራዊ መልኩ የሚፈቱ ናቸው። ለምሳሌ ከአባላት እንቅስቃሴ ሊሆን ይችላል ጽሕፈት ቤት ከመክፈት ጋር የሚያያዙ ሊሆን ይችላል። በእጩ ምዝገባ ዙሪያ ሊሆን ይችላል እና በአብዛኛው በእኛ መዋቅር እስከ ታች ድረስ እስከ ጣቢያ ድረስ ባለው ምርጫ አስፈጻሚዎቻችን አማካኝነት እንደየቅሬታው እና እንዳጋጠማቸው እክል አግባብ እየታየ መፍትሄ እየተሰጠ ያለበት ሁኔታ ነው ያለው እና እስካሁን ድረስ በጥሩ ሁኔታ እየሄደ ነው። ከአቅም በላይ የሆነም ችግር ያጋጠመን ነገር የለም። በአግባቡ እየሄደ ነው። አጠቃላይ ሂደቱን ስንገመግመው በጥሩ ሁኔታ መሄዱ የሚመሰገን ነው። ግን አንድ ሁለት ሊጠቅሱልኝ ይችላሉ አቶ ነጋ፣ መፍትሄ ካገኙ ቅሬታዎች መካከል ለምሳሌ እንግዲህ አንድ ለምሳሌ ከእጩ ምዝገባ ጋር በተያያዘ አንድ ግል እጩ ተወዳዳሪ ወደ ውድድሩ ለመግባት ድጋፍ ፊርማ ማሰባሰብ አለበት። ድጋፍ ፊርማ በሚያሰባስብበት ጊዜ የተለያዩ ችግሮች ሊያጋጥሙት ይችላሉ። ምክንያቱም የተሰባሰበው ፊርማ የቀበሌው ነዋሪ ናቸው ወይስ አይደሉም? ትክክለኛ የሆኑ ሰዎች ናቸው ድጋፉን የሰጡት አይደሉም? በእንደዚህ አይነት ዙሪያዎች የተለያዩ እንደዚህና እንደዚህ አይነት ችግሮች ገጥሞኛል ብሎ የሚያመለክትበት ሁኔታ አለ። እሱን እየተነጋገርን የፈታንበት ሁኔታ አለ። የፖለቲካ ፓርቲዎቹም ቢሆኑ በተለይ ከአባላት እንቅስቃሴ ጽህፈት ቤቶችንም ደግሞ ከአዲስ አበባ ውጪ በተለያዩ ከተሞች ከመክፈት አኳያ የቦርዱን ድጋፍ ይጠይቃሉ። የትብብር ደብዳቤ እንድጻፍላቸው አንዳንዴም ለመክፈት በሚንቀሳቀሱበት ጊዜ ክራይ ከማግኘት አንዳንድ ጊዜ ደግሞ መንግሥትም ከክራይ ቤቶች ጋር ድጋፍ እንዲያደርግ ቦርዱ ይህንን ድጋፍ እንዲያደርግላቸው የሚጠይቁበት ሁኔታ አለ። ይህንን ለተለያዩ የፖለቲካ ፓርቲዎች ለጽህፈት ቤት አገልግሎት የሚውል ጽህፈት ቤት እንዲያገኙ የሚመለከተው መስተዳደር አካላት ትብብር ድጋፍ እንዲያደርግ ቦርዱ ከፍተኛ ድጋፍ ያደረገበትና ከክልል መስተዳደር አካላትም ጥሩ ድጋፍ የተገኘበት ሁኔታ ነው ያለው። በዚህ ዙሪያ መጠነ ሰፊ ስራ የተሰራበት ሁኔታ አለ ማለት ነው። እነዚህ እንግዲህ ለአብነት ያክል የተነሱ ነገሮች ናቸው። በየዕለቱ እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ሰባ አምስት የፖለቲካ ፓርቲዎችን ነው የሚያስተዳድረው። በጣም ትላልቅ የሆኑ ስምንት ትላልቅ ባለድርሻ አካላት አሉ። ከነዚህ አካላት ጋር ሰፊ ውይይት ነው የሚያደርገው፣ ሰፊ ምክክር ነው የሚያደርገው። የሚያጋጥሙትን ነገሮች ደግሞ እየተከታተለ በዕለት ተዕለት እንቅስቃሴ ውስጥ እየፈታ የሚሄድበት ሁኔታ ነው ያለውና እንግዲህ በርካታ ሁኔታዎች እና ክንውኖች ላይ ነው በየዕለቱ ቦርዱ ድጋፍና ክትትል የሚያደርገው። ከምርጫ እንቅስቃሴ ጋር በተያያዘ መልካም። ስለ ቅሬታ ካነሳን አይቀር አንዳንዶቹን ልጥቀስ ይፍቀዱልኝ። በቅርቡ ሰላማዊ ሰልፍ ያደረገው የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ካነሷቸው ነጥቦች አንዱ ገለልተኛ ያልሆኑ የምርጫ አስፈጻሚዎች ተጠርተዋል የሚል ነው። በዘጠና ሰባት ቅሬታ የቀረበባቸው ሰዎች እንደገና ተመልሰው መጥተዋል ማለታቸው መሰለኝ። ከዚህ አንፃር እናንተ ምላሽ ምንድን ነው? ምርጫ አስፈጻሚዎችን ስንመለምል ምን አይነት ጥንቃቄዎችን ነው ቦርዱ የሚያደርገው የምለውን ነጥብ ማንሳት ጥሩ ነው። የምርጫ አስፈጻሚዎች ሊያሟላቸው አላቸው የሚገባቸው የህግ መስፈርቶች አሉ። አንዱ ከማንም በላይ ለህገ መንግስቱ ታማኝ መሆን አለባቸው። ከማንኛውም የፖለቲካ ፓርቲ ወገንተኝነት ገለልተኛ መሆን አለባቸው። የሙያ ብቃታቸው የተረጋገጠ መሆን አለባቸው። ስነ ምግባራቸውም በአካባቢው ማህበረሰብ የተረጋገጠ መሆን እንዳለባቸው በህጉ ላይ ተቀምጧል። እንግዲህ ይህንን ተግባራዊ ስናደርግ ቦርዱ በየምርጫ ዘመኑ መልማይ ቡድን በዋና መስሪያ ቤት በመጥራት ስልጠና በመስጠት ኦሪንቴሽን በመስጠት በህግ ማዕቀፉ በአሰራሩ ዙሪያ ግልጽ የሆነ አሰራር እንዲኖር ለማድረግ ወጥ የሆነ አሰራር እንዲኖር ለማድረግ፣ ይህንን ካከናወነ በኋላ በመላ ሀገሪቷ ያሰማራቸዋል። ከተሰማሩ በኋላ አንድ ምርጫ አስፈጻሚ ለመሆን የተጠቆመ ሰው ከየትኛውም የፖለቲካ ፓርቲ ወገንተኛ ስላለመሆኑ ከሁሉም ባለድርሻ አካላት መረጃ እንዲሰባሰብ ያደርጋል። ይህንን ካሰባሰበ በኋላ የተዘጋጀ ፎርም አለ። በዛ ፎርም ላይ ምርጫ አስፈጻሚው ራሱ መልማይ ቡድን ተገቢውን ማረጃ ካሰባሰበ በኋላ ገለልተኛ ስለመሆኑ የሚያሳዩ መረጃዎች ከተሰባሰቡ በኋላ ምርጫ አስፈጻሚው ራሱ ገለልተኛ ስለመሆኑ በተዘጋጀው ፎርም ላይ እንዲፈርም ይደረጋል። ኃላፊነት እንዲወስድ ይደረጋል። እንግዲህ ይህንን የምናደርገው ምርጫ አስፈጻሚዎቻችን በተቻለ መጠን ገለልተኛ ሆኖ እንዲመለመሉ ሕጉ ያስቀመጠውን መስፈርት ያሟሉ ምርጫ አስፈጻሚዎች እንዲመለመሉ ለማስቻል ነው። ይህንን ሁሉ ጥንቃቄ ካደረግን በኋላ በማናውቀው ሁኔታ ምርጫ አስፈጻሚው ገለልተኛ ሳይሆን ቢቀር በዚህም አግባብ ቅሬታ በማንኛውም አካል ቢቀርብ የፖለቲካ ፓርቲዎችን ጨምሮ ቦርዱ እየመረመረ ተገቢውን እርምጃ ይወስዳል። ለምሳሌ በሁለት ሺህ አምስት ዓመተ ምህረት በተደረገው የምርጫ አስፈጻሚዎች ምልመላ ከፖለቲካ ፓርቲዎች ጋር በተደረገው ውይይት በተገኘው ግብዓት ብዙ የምርጫ አስፈጻሚዎች እንዲቀይሩ የተደረገበት ሁኔታ አለ። እንግዲህ የዘንድሮውንም ምርጫ ለማስፈጸም ስንዘጋጅ በዚሁ አግባብ መስፈርቱን ያሟሉ ከምንም አይነት ወገንተኝነት የጸዱ ምርጫ አስፈጻሚዎች እንዲመለመሉ ከፍተኛ ጥንቃቄ ተደርጎ ነው የተመለመሉት። ይሄን ሁሉ አልፎ ገለልተኛ ያልሆነ ምርጫ አስፈጻሚ አለ የሚባል ከሆነ ማን፣ የትኛው ምርጫ አስፈጻሚ በየትኛው ምርጫ ክልል ላይ ያለ ምርጫ አስፈጻሚ ነው፣ በምን ሁኔታ ነው ገለልተኛ ያልሆነ ነው የምለው በተጨባጭ ማስረጃ የሚያቀርቡ ከሆነ ቦርዱ አሁንም ቢሆን ተከታትሎ እርምጃ ሊወስድ ይችላል። ይሄንን በማድረግም ገለልተኝነቱን ለማረጋገጥ ከፍተኛ ርብርብ እያደረገ ነው ያለው። ከዚህም አኳያ ቦርዱ መጠነ ሰፊ ስራዎችን ግልጽ የሆነ አቋም፣ ቆራጥ የሆነ አቋም ይዞ እየሰራ ነው ያለው ያለውና አሁን የሚጠቅመው እኛም የምናስተዳድረው ሰባ አምስት የፖለቲካ ፓርቲ ነው። አንድ ወይ ሁለት ፓርቲውን እንወክላለን የሚሉ ሰዎች ጽንፍ ላይ ቆመው የሚናገሩት ነገር ሳይሆን በተጨባጭ ቦርዱንም ሊያስተካክል የሚችል ቦርዱም እርምጃ ሊወስድ የሚያስችል በተጨባጭ ማስረጃ የተረጋገጠ ነገር ካለ ሊቀርብ ይችላል ተገቢውን ማስተካከያ ለመውሰድ አሁንም ቦርዱ ቆራጥ አቋም ነው በዚህ ነገር ላይ ያለው። እዚሁ ጥያቄ ላይ ልቆይ። በአጠቃላይ ካየ ነው የተቃዋሚ ፓርቲዎች በምርጫ ቦርድ ላይ ያላቸው ቅሬታ ሲንከባለል የቆየና እዚህ የደረሰ ነው። በቃ ምርጫ ቦርድ ገለልተኛ አይደለም ነው የሚሉት። ለገዢ ፓርቲ ያደላል፣ ሚዲያውን እኩል ተጠቅመን ፕሮግራሞቻችን ለህዝብ ማሳወቅ አንችልም፣ አባሎቻችንና መሪዎቻችን ይታሰራሉ፣ ቅስቀሳ ማድረግ አንችልም፣ የመሳሰሉና ሌሎችም አሉ። ወደ ሰላማዊ ሰልፍ የሚያመሩትም እነዚህ ጥያቄዎች ስላልተመለሱላቸው መሆኑን ያስረዳሉ። አንድና ሁለት ሳይሆን አንድ ስምንት የተሰባሰቡበት ፓርቲም ሰላማዊ ሰልፍ ወጥቷል። የእናንተ መልስ? ስለዚህ እንግዲህ እኔ በዚህ ላይ ማንሳት ያለብን ገለልተኝነቱ የሚረጋገጠው ቦርዱ በምንድን ነው ነው። አንድ ቦርዱ ከላይ ጀምሮ እስከታች ድረስ የሚመለመሉበት የህግ ማዕቀፍ ምን ይመስላል ነው። የህግ ማዕቀፉ ገለልተኝነት ን የሚያረጋግጥ የህግ ማዕቀፍ አለ የለም ነው። እሱም በትክክል ማየት ነው። ቦርዱ ከላይ ከዘጠኙ ቦርድ አባላት ጀምሮ የሚመለመሉበት የህግ ማዕቀፍ ከህገ መንግስቱ ጀምሮ ገለልተኝነታቸውን የሚያረጋግጥ አካሄድ ነው ያለው በህግ ማዕቀፉም እስከታች ድረስ ባሉት የቦርዱ መዋቅርም እንግዲህ አሁን በዋና መስሪያ ቤት ጽህፈት ቤቱ ኃላፊዎች አሉ። የጽህፈት ቤቱ ሰራተኞች፣ ባለሙያዎች አሉ። አሁን በሁሉም ክልል ደግሞ የክልል ቅርንጫፍ ጽህፈት ቤቶችን ከፍተናል። ዞን አስተባባሪዎችም አሉ። ምርጫ ክልል ላይ እንደዚሁ አሉ። እስከ ጣቢያ ድረስ ይሄዳል እና እነዚህ አካላት ሁሉ ምልመላ በሚደረግበት ጊዜ ህጉ ባስቀመጠው የገለልተኝነትን መርህ በተከተለ መልኩ እንዲመለመሉ እና ስራቸውን እንዲያከናውኑ ቦርዱ ከፍተኛ ጥረት ነው እያደረገ ያለውና በተግባርም ደግሞ በተግባርም ደግሞ ቦርዱ በእያንዳንዱ የምርጫ ክንውን የጊዜ ሰሌዳ ወጥቶ ከጸደቀበት ጊዜ ጀምሮ ጽፈት ቤቶች ሲከፈቱ ሁሉም የፖለቲካ ፓርቲዎች ወኪሎቻቸውን እንዲያስቀምጡ፣ እጩ ሲመዘገብ በትክክል እየተመዘገበ ነው አይደለም የሚለውንም የፖለቲካ ፓርቲዎቹ በወኪሎቻቸው እንዲታዘቡ፣ ህዝብ ታዛቢዎች፣ ምርጫ ሲደረግ በተመሳሳይ የፖለቲካ ፓርቲዎች እንዲታዘቡ የመራጭ ህዝብም ምዝገባ ሲደረግ እንደዚሁ እስከ መጨረሻ የድምፅ መስጫ ሂደቱ ተጠናቆ ውጤት ሲገለጽ ድረስ የፖለቲካ ፓርቲዎች ሂደቱን እንዲያዩት፣ እንዲታዘቡት የምርጫውን ፍትሐዊነት እንዲያረጋግጡ ቦርዱ ግልጽ የሆነ አሰራር በህግ ማዕቀፉ አግባብ ዘርግቶ ነው ተግባራዊ እያደረገ ያለው። እና አሁን ዝም ብሎ ጅምላ ወቀሳ አዋጭ አይሆንም። በተጨባጭ ቦርዱ ገለልተኛ ያልሆነበት በተግባር የት ቦታ ነው በየትኛው የስራ ክንውን ነው የምለው ነው መታየት አለበትና። በሁሉም የምርጫው እንቅስቃሴ ምዕራፍ ላይ ቦርዱ ከፖለቲካ ፓርቲዎች ጋር እየተወያየ ለምሳሌ የፋይናንስ ድጋፍ ቀመርን በተመለከተ በዛሬው ዕለት ቦርዱ ከፖለቲካ ፓርቲዎች ጋር ሲወያይ ነው ያለው። ይሄ ምንድን ነው? ግልጽ አሰራርን ለማስፈን ነው። የፖለቲካ ፓርቲዎች በዚህ ዙሪያ የሚያነሱት ሀሳብ ካለ ለማካተት ነው። ከውይይቱ በኋላ ደግሞ ቦርዱ እንደገና ይወያይበታል፣ ይከራከርበታል። አሳማኝ የሆነው ነጥብ ይነጥርና ይወጣል። ከዛ ሕግ ሆኖ ለመላ ሕዝባችን ይፋ የምናደርግበት ሁኔታ ነው ያለው። የአየር ሰዓት ክፍፍልን በተመለከተ በተመሳሳይ ቦርዱ በቀጣይ ሳምንታት ውስጥ መድረክ ይኖረናል ብዬ ነው ማስበው። የአየር ሰዓት ክፍፍል ቀመሩ መነሻ ነው የምናቀርበው። እኛ የተወሰነ ሳይሆን መነሻ ነው የምናቀርበው እንደ ጽሕፈት ቤት ከሚመለከተው የብሮድካስት ባለስልጣን ጋር በመሆን ጽሕፈት ቤቱ ቴክኒካሊ መነሻ ለውይይት መነሻ የሚሆን ቀመር ያዘጋጃል። የፖለቲካ ፓርቲዎቹ ይከራከሩበታል፣ ይወያዩበታል፣ ግብአት ይሰጣሉ። ከዛ በኋላ ለቦርዱ ቀርቦ ውሳኔ ያገኛል። ስለዚህ በእያንዳንዱ የክንውን ምዕራፋችን ላይ የፖለቲካ ፓርቲዎችን አሳትፈን ነው የምንፈጽመው። ከዚህ አኳያ ነው ገለልተኝነታችን በአግባቡ እየሄደ መሆኑ መታየት ያለበት። ሌላው ከዚህ ጋር እያይዥ የማነሳው ምንድን ነው፣ ሰባ አምስት የፖለቲካ ፓርቲዎች በምናስተዳድርበት አገር ውስጥ አንድ ፓርቲ ወይ አንድ የፓርቲ መሪ ወይ ሁለት የሚሉትን ይዞ ጽንፍ ድረስ ሄዶ ቦርዱ ገለልተኛ ነው የሚል ሀሳብ ሊመጣ አይገባም። ምክንያቱም የሁሉም የፖለቲካ ፓርቲ ድምፅ ነው መሰማት ያለበት። የአብዛኛው የፖለቲካ ፓርቲ ጋር እኛ በእያንዳንዱ ወሳኝ ምዕራፍ ጋር ውይይት አለን፣ እንነጋገራለን በዛ ሂደት ውስጥ አሁን የሚባለው ነገር ከአብዛኛው የፖለቲካ ፓርቲ የሚመጣ ሀሳብ አይደለም። ከአንድ ወይ ከሁለት የፖለቲካ ፓርቲ መሪነን ከሚሉት የሚመጣ ነው። ያ ደግሞ የሁሉም የፖለቲካ ፓርቲዎች አቋም ተደርጎ ሊነሳ አይችልም። ቦርዱ ትልቁ ታማኝነቱ ለህገ መንግስቱ ነው። ለምርጫ ህግ ማዕቀፉ ነው። አገራችን ሉዓላዊ አገርነች ነች የራሳዋ የህግ ስርዓት ያላት አገረችነች ነች ምርጫ ቦርዱም እነዚህን ህጎች ተከትሎ በገለልተኝነት መርህ ስራውን ያከናውናል። ይሄ ነው በትልቅ ነጥብ መታየት አለበት ብዬ የማስበው። ስለዚህ ከአንድ እና ሁለት ፓርቲዎች በስተቀር ሌሎቹ ከሰባ በላይ የሚሆኑት በደንብ ቅስቀሳ ያካሂዳሉ። ስለ አባላትና መሪዎቻቸው መታሰር የምናወሩት ነገር የለም ነው የሚሉ እንደ የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ ነው የማወራው። እንደ ቦርዱ ጸሀፊ ነው የማወራው። መንግስት የአገሪቷ ትልቁ የህግ አውጪ አካል ፓርላማው ነው። ፓርላማው የተለያዩ አዋጆችን በምርጫ ህግ ዙሪያ አውጥቷል። ያንን መሰረት አድርጎ ደግሞ ቦርዱ ደንቦችን፣ መመሪያዎችን ከአስራ ስድስት በላይ የሚሆኑ ደንቦችንና መመሪያዎችን አውጥቷል። አዋጁን መሰረት ያደረገ የኢትዮጵያ ብሔራዊ ምርጫ ቦርድ ህግ አያወጣም። ህግን ነው የሚያስፈጽመው። የህግ ማዕቀፍ አለ። በዛ ውስጥ ሆኖ ነው ምርጫውን የሚያስፈጽመው። የፖለቲካ ፓርቲዎቹ የኢትዮጵያ ብሔራዊ ምርጫ ቦርድ ማንዴት ከሆነው አግባብ ውጭ የሚያነሱትን ነገር እሱ የእኛ ስራ አይሆንም። የኢትዮጵያ ብሔራዊ ምርጫ ቦርድም እሱን አስፈጽም ተብሎ ሊጠየቅ የሚችልበትም አግባብ የለም፣ የህግ መሰረትም የለም። ያ የእነሱ ድርሻ ድርሻቸው ነው። የፖለቲካ ፓርቲዎች በራሳቸው ጊዜ ስለሚያደርጉት ውይይት ስለሚገቡበት ስምምነት እንቅስቃሴ ያ የራሳቸው መብታቸው ነው። እንደምናውቀው የተወሰኑ የፖለቲካ ፓርቲዎች በጋራ ምክር ቤት መስርተው እየተንቀሳቀሱ ነው ያለው ስራቸውን እየሰሩ ነው ያለው። ያ የእነሱ እንትን ነው፣ ቦርዱን በቀጥታ የሚመለከተው አይደለም። ግን የፖለቲካ ፓርቲዎቹ የሚፈጥሩትን የውይይት መድረኮች እና የመግባባት መድረኮች ቦርዱ በቅንነት ሊያዩ ይችል ይሆናል። ከዛ ውጭ ግን እኛ የተሰጠን ሕግ አለ እንድናስፈጽም ምርጫውን የምናስፈጽምበት መሳሪያ አለ። እሱን ነው ተግባራዊ የምናደርገው። ስለዚህ ጥያቄዎችም ሲመጡ፣ ቅሬታዎችም ሲመጡ በቦርዱ ማንዴት ውስጥ ነው መሆን ያለበት። ስለዚህ ከዚህ አኳያ ቢታይ የሚል ሀሳብ አለኝ። መልካም። ለማጠቃለል አቶ ነጋ ቀጣዮቹ የምርጫ ሂደቶች ምን ይመስላሉ? እንግዲህ በቀጣይ ከታህሳስ አስራ ስድስት ጀምሮ የእጩ ምዝገባ የተጀመረበት ሁኔታ አለ። ይሄ ይቀጥላል ለአርባ ሁለት ቀናት ከጥር አንድ ጀምሮ ደግሞ የመራጮች ምዝገባ በሰፊው በአርባ አምስቱም የምርጫ ጣቢያዎች በመላ ሀገራችን ከጥር አንድ ጀምሮ ለአርባ ሁለት ቀናት ይቀጥላልና እንግዲህ ግንቦት አስራ ስድስት የድምፅ መስጫ ቀን ነው። ለዚህ ድምፅ መስጫ ቀን ደግሞ መራጩ ህዝብ አሁን ባለው የመራጭነት ምዝገባ ወቅት ተመዝግቦ የመራጭነት ካርዱን በእጁ ሊያስገባ ይገባል። መላ ህዝባችን በህገ መንግስታችን አንቀጽ ስምንት የህዝብ አመንጪው የኢትዮጵያ ብሔሮች፣ ብሔረሰቦች እና ህዝቦች ናቸው ይላል። ይህንን የስልጣን አመንጪነቱን ሊጠቀም የሚችለው ደግሞ ወኪሎቹን በመምረጥ ነው እና መላ ህዝባችን በዚህ የምዝገባ ሂደት ውስጥ ተሳታፊ እንዲሆን ጥሪያችንን እናስተላልፋለን። በዚሁ እናብቃ። አቶ ነጋዱ ፊሳ የጽህፈት ቤቱ ዋና ኃላፊና የቦርዱ ጸሐፊ፣ ለጊዜው በጣም አመሰግናለሁ። ወደፊትም ምርጫው እየደረሰ ስለሆነ እንግዲህ በየጊዜው እናስቸግራለን። ትብብራችሁን የማይለየና አመሰግናለሁ። አቶ ነጋዱ ፊሳንና ሶሎሞንን አመሰግናለሁኝ። አሁን ወደ ተከታዩ ዝግጅታችን እንለፍ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ። ዌብሳይታችን ላይ አሁን በደሳለኝ መኮንን እየተዘጋጀ የሚቀርብላችሁ የሙዚቃ ቃና ይቀጥላል። አመሰግናለሁ ሰለሞን የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰነበታችሁ እንደምናመሻችሁ፣ ለሳምንታዊ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ለእስልምና እምነት ተከታይ አድማጮች ኢድ ሙባረክ፣ መልካም የመውሊድ በዓል እየተመኘው በዓሉን የሚያበስረውን ሳህዋ የተሰኘውን የአህመድያ ሀቢብን ዜማ አስከትላለሁ። ሰላም سلام عليك أثقل أتقيائي. سلام عليك أثقل أصفيائي. سلام عليك من رب السماء. سلام عليك دائما في الأنقضاء. سلام عليك. أحمد يا حبيبي سلام عليك oh um. you mm -hmm. Salaam alaikum, Salaam alaikum ya Habibi, Salaam የእስልምና እምነት ተከታይ አድማጮቻችን በድጋሚ ኢድ ሙባረክ፣ መልካም የመውሊድ በዓል እመኝላችኋለሁ። ሰሐዋ የተሰኘውን የአህመድ ያ ሀቢቢን ዜማ ነበር እያደመጥ ነው። የተከበራቸው የሙዚቃ ቃና አድማጮች፣ የአውሮፓውያኑ አዲስ አመት ከገባ በመጀመሪያው አዲስ አመት ላይ እንገኛለን። ለሁላችሁም መልካም አዲስ ዓመት እየተመኘሁን በዛሬው ፕሮግራም ምርጥ ምርጥ የሆኑ የሀገረሰብ ዜማዎችን ይዤላችሁ ቀርቤ ያለሁኝ። መልካም ቆይታ ከሙዚቃ ቃና ጋር። A slamming door ሳምቲንግ ኢን ዘ ዋረር የተሰኘውን የኬሪ አንደርውድን ዜማ ነበር ያደመጥነው። በመቀጠል ደግሞ የኪት እርብንን ሰምዌር ኢን ማይ ካር የተሰኘውን ምርጥ ዜማውን እናደምጣለን። ሰምዌር ኢን ማይ ካር Tonight, catching all red lights. That's alright, cause I don't wanna be alone. There's nobody waiting. choice to sit it out passing and when you get the choice to sit it out Whenever one door closes, I hope one more opens. Promise me that you'll give faith a fighting chance. And when you get the choice to sit it out or dance. ኢትዮጵያዊቱ ዳንስ የተሰኘውን የሊያን ወማክን ዜማ ነበር ያደመጥነው። ከዚያ ቀደም ብለን ደግሞ ያደመጥነው የኪት እርብንን ሰምዌር ኢን ማይ ካር የተሰኘውን ዜማውን ነበር። አድማጮች፣ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት አስተናጋጃችሁ ደሳሌ መኮንነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202 205 9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን ሰዎችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳትካም ወይም ቃና ደስ አት ቪኦኤ ኒውስ ዳትካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ Washington, D.C., Hulet Zero, Hulet Sost, Sabat, USA, Bula Chubet, Tertfulen, Yedarsanal, Ahunit, Kepra, Chwar Machos, Baka, Tawda, Shotgun Rider, Red Senyol, Yetim, Marron, Zemay, Hungar, and, Bro, Won't roll with me, Slow, fast, full speed, Girl, wherever sweet time takes us, Hey, with me down this old road. Only God knows where we'll go. Don't matter long as I. ሾትገን ራይደር የተሰኘውን የቲም መግሮን ዜማ ነበር ያደመጥነው። ቀጥለን ደግሞ የኬሊ ፒክለርን ዶንቺኖ ሃውማች አይላቭዲዩ የተሰኘውን ዜማዋን እናደምጣለን ever Here I am, trying to make sense of it all. We were best friends, now we don't even talk. You broke my heart. You ripped my world. የተከበራችሁ የሙዚቃ ቀን አድማጮች ለዛሬ ያለኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ በጣም አመሰግናለሁ። ሪቨር ባንክ በተሰኘው በብራድ ፐስሌ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። Two dollars on a scratch off ticket, so I went back to the counter and I bought two more with it. And I won ten bucks, and that was just right. So I bought a six pack and a, a bag of ice. You know, even if our ship came in. And አድማጮች ከመሰናበታችን በፊት ዋና ዋናዎቹም ዜናዎች የተባበሩት መንግስታት ድርጅት ጸረ ኢቦላ ተልዕኮ ኃላፊነታቸውን የለቀቁት አንቶኒ ባርበሪ የከፋው የወረርሽኙ ሁኔታ በዚህ የአውሮፓውያን 2015 ዓ ም ሊያከትም ይችላል ሲሉ ተናገሩ። በ1998 አፍሪካ ውስጥ በዩናይትድ ስቴትስ ኤምባሲዎች ላይ በደረሱ የቦምብ ጥቃቶች ኒውዮርክ ፍርድ ቤት ሊቀርብ ጥቂት ቀናት የቀሩት የነበረ ሊቢያዊ ተጠርጣሪ አቡ አናስ አልኢቢ የተባለ ኒውዮርክ ውስጥ ሕይወቱ ማለፉ ተነገረ። የጉበት ካንሰር ታሞ ነው ተብሏል። ጃቫ ባህር ውስጥ የተከሰከሰው የኤዥያ አውሮፕላን ስብርባሪዎች ፍለጋ ላይ የተሰማሩት ሰራተኞች አራት ትልልቅ አካላት ባህሩ ውስጥ አግኝተዋል። እስካሁን ሰላሳ አስከሬኖች እንደተገኙ ታውቋል። ዩናይትድ ስቴትስ በቅርቡ በሶኒ ፒክቸርስ የመዝናኛ ኩባንያ ላይ ለደረሰው ሳይበር ጥቃት አጸፋ ለመመለስ በሰሜን ኮሪያ ላይ አዳዲስ እቀባዎችን ደንግጋለች። መርከበኞቹ በተናወጠው ባህር ጥለውት የሄዱት በመቶዎች የተቆጠሩ ፍልሰተኞችን የያዘ መርከብ ደቡብ ጣሊያዋ ኮሪያግሊያኖ ካላብሮ ወደብ ትናንት ማታ ደርሷል። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ንጉሡ ታምሬና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። ሰላም፣ በደህና ደሩ has come to you from the Voice of America, Washington.